ኢትዮጵያውያንና ኢትዮጵያውያን አሜሪካውያን ዛሬ ሰኞ ረፋዱ ላይ በዋሽንግተን ዲሲው የአሜሪካ ድምፅ ዋና መስሪያ ቤት ደጃፍ የተቃውሞ ሰልፍ አካሂደዋል። ሰልፈኞቹ የተዛቡ ዘገባዎችን አሰራጭቷል በማለት የከሰሱትን የአሜሪካ ድምፅ ራዲዮ የአማርኛ አገልግሎት የገዛ መመሪያውን ያክብር፣ የተዛባ አዘጋገቡንም ያቁም ሲሉ ጠይቀዋል። አሉላ ከበደ ከሰልፉ አስተባባሪዎች አንዱን አነጋግሮና የአሜሪካ ድምፅ የሰጠውን ምላሽ አካቶ ተከታዩን አጠር ያለ ዘገባ አጠናቅረዋል። ባለፈው የሐምሌ ወር መገባደጃ የካሊፎርኒያው የአዙሳ ፓሲፊክ ዩኒቨርሲቲ ለኢትዮጵያው ጠቅላይ ሚኒስትር ኃይለማርያም ደሳለኝ ሊሰጥ የነበረው የክብር ዶክትርና ማዕረግ መሰረዝን አስመልክቶ የአሜሪካ ድምፅ ባለፈው የነሐሴ ወር መጀመሪያ ያቀረበው ዜና ዘገባ ይዘት ነው። የቡድኑ የቅርብ ጊዜው በአሜሪካ ድምፅ የአማርኛው ቋንቋ አገልግሎት ላይ ያቀረበው ተቃውሞ መነሻ የዛሬ ሁለት ሳምንት በዩናይት ስቴትስ የውጭ ጉዳይ መስሪያ ቤት ድጃፍ በተካሄደ ተመሳሳይ ተቃውሞ ጨምሮ ሌሎች የተቃውሞና ቅሬታ ያዘሉ በርካታ የሜል ደብዳቤዎችን ከዚህ ቀደም በተደጋጋሚ ለክፍሉና ለተለያዩ የአሜሪካ ድምፅ ኃላፊዎች ተልከዋል። የአሜሪካ ድምፅ የሚመራበትን የዘገባዎችና መረጃዎችን አሰባሰብ መመሪያ የተቃረነ አሰራር እየተከተለ ነው ሲሉ ነው የከሰሱት። አቶ ግርማ ታፈሰ ሰልፉን ከጠራው የዲሲና አካባቢዋ የኢትዮጵያ ማህበረሰብ የጋራ ግብረ ኃይል በመባል የሚታወቁ ቡድን አመራር አባል ናቸው። ዋናው ከዚህ በፊትም ደጋግመን እንደምንለው በቪኦኤ ምንም ዜና የሚሰማበት ነገር የሌለው የኢትዮጵያ ሕዝብ እሱን እየተከታተለ ለረጅም አመት የሚገለገልበት ሬዲዮ ዛሬ ከጊዜ በኋላ ሕዝብን እያፈነ ሚዲያ እንዳያገኝ ጽሁፍ እንዳያነብ የሚያደርገው መንግስት ከውስጡ የሰርገው የገቡ ሰራተኞች ያሉ ይመስለናል። ዜናዎች በትክክል ቪኦኤ ለሕዝብ ስለማያደርስ የምንነካው ቪኦኤ እስከዛሬ ድረስ ይሰራ ከነበረው የተለየ ነገር እያደረገ ነውና፣ ውስጣችሁን ፈትሹ። ሰራተኞቻችሁን የምታርሙልን ከሆነ ሰራተኞቻችሁንም አርሙልን። የኢትዮጵያ ህዝብ ምንም ነገር የሚሰማበት ነገር ስለሌለው ሚዲያውም የሚታፈነና የአንድ ፓርቲ ክፍል ብቻ የሚያስተላልፍ ስለሆነ የዛን የፓርቲ ልሳን ከመሆን የህዝብ ልሳን መሆን ይሻላል። የህዝብን ትክክለኛ ብሶትና የህዝብን ከፍተኛ በደል በትክክል ከሀገር ውስጥ ወደ ውጪ፣ ከውጭም ወደ ውስጥ የሚዘገበውን በትክክል ዘግቡልን የሚለውን ጥያቄ ለመጠየቅ ነው በዛሬው ዕለት እዚህ ቪኦኤ ፊት ለፊት የምንገኘው። የተቃውሞ ሰልፈኞቹ ለአሜሪካ ድምፅ ዲሬክተር ዴቪድ እንሶር በዛሬ ዕለት ባደረሱት ደብዳቤ የአሜሪካ ድምፅ የአማርኛው አገልግሎት አጥቷል ያሉትን ተዓማኒነት መልሶ ይጎናጸፍ ዘንድ የፕሮግራሞቹን ጥራት እንዲያሻሽልም ጠይቀው የአሜሪካ ድምፅ እንጂ የአምባገነኖች ድምፅ ያሉት ማስተጋቢያ መሆን የለበትም ሲሉም ከሰዋል። የአሜሪካ ድምጽ በበኩሉ በቅርቡ በዩናይት ስቴትስ የውጭ ጉዳይ መስሪያ ቤት ሰልፈኞቹ ያሰሙትን ጥሪና ቅሬታ ጠቅሶ በጽሁፍ በሰጠው ምላሽ አስተዳደሩ የአሜሪካ ድምፅና ሌሎች የዩናይት ስቴትስ የዜና አገልግሎቶችን በሚያስተዳድረው ብሮድካስቲንግ ቦርድ ኦፍ ገቨርነር ውስጥ የሚገኘውን ገለልተኛ ጽህፈት ቤት ጉዳዩን እንዲመረምር ማድረጉን አስረድቷል። በዚህም መሰረት ምርመራውን ያካሄደው ገለልተኛ ጽፈት ቤት የደረሰባቸውን ሶስት ድምዳሜዎች እንዲዘርዝረዋል። አንደኛ፣ የአሜሪካ ድምጽ ራዲዮ የአማርኛው ቋንቋ ክፍል ያስተላለፈው ፕሮግራም የኢትዮጵያን መንግስት የሚቃወሙ ወገኖች አስተያየት በስፋት የተንጸባረቀበት በመሆኑ የሌላውን ወገን አመለካከት ያካተት አልነበረም። ሁለተኛ፣ የአሜሪካ ድምጽ ራዲዮ የአማርኛው ቋንቋ አገልግሎት ስለ ኢትዮጵያው ጠቅላይ ሚኒስትር በዚያ ዘገባ ያቀረበው መረጃ ትክክል ነው። ሆኖም ታሪኩን በስፋት ማስረዳት የሚያስችሉ ተጨማሪ መረጃዎችን አላካተተም። ሶስተኛ፣ የአሜሪካ ድምጽ ራዲዮ የአማርኛው ቋንቋ አገልግሎት በዘገባው ለኢትዮጵያ መንግስት ወገንተኝነትን አላንጸባረቀም። አድማጮች የሰማችሁት የአሜሪካ ድምፅና ሌሎች የዩናይት ስቴትስ የዜና አገልግሎቶችን የሚያስተዳድረው ብሮድካስቲንግ ቦርድ ኦፍ ገቨርነር ውስጥ የሚገኘው ገለልተኛው ጽህፈት ቤት ጉዳዩን መርምሮ ማቅረቡን የአሜሪካ ድምፅ የገለጸበት ነበር።